ትምህርት 44 አንድ ዘካርያስ በቤተ መቅደስ ውስጥ ሳለ ምን ሆነ? ሀ የእግዚአብሔር መልአክ ለዘካርያስ ተገለጠለት። ሁለት መልአኩ ለዘካርያስ ምን አለው? መልአኩ እግዚአብሔር ለዘካርያስ ልጅ እንደሚሰጠውና የልጁም ስም ዮሐንስ እንደሚባል ነገረው። ሶስት ቀጥሎስ መልአኩ እግዚአብሔር ለዘካርያስ ስለሚሰጠው ልጅ ምን አለ? መልአኩ የዘካርያስ ልጅ ዮሐንስ ህዝቡን ለሚመጣው አዳኝ ያዘጋጃል አለ። አራት መልአኩ የሚመጣውን አዳኝ ማን አለው? ጌታ። አምስት ጌታ ማን ነው? እግዚአብሔር። ስድስት መልአኩ ለማርያም ምን ነገራት? መልአኩ ማርያም የሚመጣውን አዳኝ እንድትወልድ እግዚአብሔር እንደ መረጣት ነገራት። ሰባት የማርያም ልጅ ስሙ ማን ይባላል? ኢየሱስ ስምንት ኢየሱስ ማለት ምን ማለት ነው? ኢየሱስ ማለት አዳኝ ወይም ታዳጊ ማለት ነው። ዘጠኝ መልአኩ የማርያም ልጅ የልዑል ልጅ ይባላል ሲል ምን ማለቱ ነው? የማርያም ልጅ የእግዚአብሔር ልጅ ነው ማለቱ ነው። አስር የማርያም ልጅ የእግዚአብሔር ልጅ የሚሆነው እንዴት ነው? እግዚአብሔር አብና እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድን እንደ እግዚአብሔር ልጅና እንደ ሰው ልጅ ወደ ምድር ስለላኩት ነው። 11 የማርያም ልጅ አምላክ ወይስ ሰው ነው? የማርያም ልጅ ፍጹም አምላክና ፍጹም ሰው ነው። 12 የማርያም ልጅ ያለ ሰው አባትና እናት የዘር ፍሬ የተወለደውን ለምን ነበር? የአዳምና የሔዋን ኃጢአት ሳይኖርበት እንዲወለድ፣ ያለ ኃጢአት ፍጹም ሆኖ እንዲወለድ። 13 ኢየሱስ እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብና ለሰዎች ሁሉ ቃል የገባው አዳኝ ነው። ሀ የዘካርያስ ሚስት ኤልሳቤጥ ልጅ የምትወልድበት ጊዜ ደረሰ። ሉቃስ አንድ ከሀምሳ ሰባት እስከ ሀምሳ ስምንት ሀምሳ ሰባት ኤልሳቤጥም የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች። ሀምሳ ስምንት ጎረቤቶቿና ዘመዶቿም ጌታ ታላቅ ምሕረት እንዳደረገላት ሰሙ፣ የደስታዋም ተካፋዮች ሆኑ። እግዚአብሔር ለዘካርያስና ለኤልሳቤጥ ልጅ ለመስጠት የገባውን ቃል ፈጽሟል። አዎን፣ እግዚአብሔር ለዘካርያስና ለኤልሳቤጥ ልጅ ሰጣቸው። ስሙንም ዮሐንስ አሉት። የዘካርያስ ልጅ ዮሐንስ በተወለደበት ጊዜ እግዚአብሔር መንፈስ ቅዱስ በዘካርያስ በኩል ተናገረ። ሉቃስ 1:67-71 የሕፃኑም አባት ዘካርያስ በመንፈስ ቅዱስ ተሞልቶ እንዲህ ሲል ትንቢት ተናገረ። ስልሳ ስምንት የእስራኤል አምላክ ጌታ ይመስገን መጥቶ ሕዝቡን ተበዥቶአልና። ስልሳ ዘጠኝ በባሪያው በዳዊት ቤት የደህንነት ቀንድ አስነስቷልና። ሰባ ይህም ጥንት በቅዱሳን ነቢያት አፍ እንደ ተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ዘካርያስ የተናገረው ምን ነበር? ዘካርያስ እግዚአብሔርን ያመሰግን ነበር። ዘካርያስ እግዚአብሔርን ያመሰገነው ለምን ነበር? ዘካርያስ ያመሰግነው እግዚአብሔር አዳኙን በቅርቡ እንደሚልክ ስላወቀ ነበር። ዘካርያስ ያመሰገነው አዳኙ መጥቶ ሰዎችን ከኃጢአት ከሞትና ከሰይጣን ኃይል እንደሚያድን ስላወቀ ነበር። ሰዎች ሁሉ ከኃጢአት ከሞትና ከሰይጣን ኃይል መዳን ያስፈልጋቸዋል። እግዚአብሔር አዳኙን ወደ ዓለም የላከው ለዚሁ ነበር። ዘካርያስ አዳኙ እንደሚመጣና ሕዝቡን ከኃጢአት ከሞትና ከሰይጣን ኃይል እንደሚያድናቸው በምን አወቀ? ዘካርያስ ያወቀው እግዚአብሔር አዳኝ እንደ ምልክ የገባውን የተስፋ ቃል ከእግዚአብሔር መጽሐፍ ስላነበበ ነው። ዘካርያስ ሌላ ምን ተናገረ? ሉቃስ 1 ከ72 እስከ 75 72 ዘካርያስ እንዲህ አለ ይህንም ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ። 73 ለአባታችን ለአብርሃም የማለውን መሐላ ለማሰብ። 74 ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው። ሰባ አምስት በዘመናችንም ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው። ዘካርያስ እግዚአብሔር አዳኝ ለመላክ የገባውን ቃል ኪዳን እንደሚፈጽም አውቋል። ይህ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ ከብዙ ዘመናት በፊት የገባው ቃል ነበር። እግዚአብሔር ሁል ጊዜ ቃሉን ይፈጽማል። እግዚአብሔር ፈጽሞ ቃሉን አይሽርም። ዘካርያስ ስለ ተወለደለት ልጅ ስለ ዮሐንስ ምን ተናገረ? ሉቃስ 1 76 76 ዘካርያስ እንዲህ አለ፣ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና። ዘካርያስ የእርሱ ልጅ ዮሐንስ የልዑል ነቢይ እንደሚሆን ተናገረ። ልዑል ማን ነው? ልዑል እግዚአብሔር አብ ነው። የዘካርያስ ልጅ ዮሐንስ የሚሰራው ሥራ ምን ነበር? ዮሐንስ የጌታን መንገድ ለማዘጋጀት በፊቱ ይሄዳል። ዮሐንስ በፊቱ እየሄደ መንገድ የሚያዘጋጅለት ይህ ጌታ ማን ነበር? እርሱ ኢየሱስ አዳኙ እግዚአብሔር ነበር። ኖህንና ቤተሰቡን ከጥፋት ውሃ ያዳናቸው ብቸኛው ማን ነበር? እግዚአብሔር። ይስሐቅን ከሞት ያዳነውና በርሱ ምትክ አውራ በግ ያዘጋጀው ማን ነበር? እግዚአብሔር። እስራኤላውያንን ከግብፅ ከፈርዖን ባርነት ያዳናቸው ብቸኛው ማን ነበር? እግዚአብሔር። እስራኤላውያንን ከግብፅ ከፈርዖን ባርነት ያዳናቸው ብቸኛው ማን ነበር? እግዚአብሔር። ዮናስን ከአሳ ነባሪው ሆድ ውስጥ ያዳነው ብቸኛው ማን ነበር? እግዚአብሔር። እኛን ከኀጢአት ከሞትና ከሰይጣን ኃይል ሊያድንን የሚችለው እግዚአብሔር ብቻ ነው። ዘካርያስ ስለ ልጁ ስለ ዮሐንስ ሌላ ምን ተናገረ? ሉቃስ 1:77 ዘካርያስ እንዲህ አለ፣ የኀጢአታቸውን ስሬት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ። ዘካርያስ ዮሐንስ ለሕዝቡ የመዳንን መንገድ ያሳያል አለ። ዘካርያስ ዮሐንስ ለሕዝቡ የኀጢአት ዋጋ የሚከፍልበትን መንገድ ያሳያል አለ። ዘካርያስ ሌላ ምን ተናገረ? ሉቃስ አንድ ከሰባ ስምንት እስከ ሰባ ዘጠኝ ሰባ ዘጠኝ ዘካርያስ እንዲህ አለ፣ ከአምላካችንም በጎ ምሕረት የተነሣ የንጋት ፀሐይ ከሰማይ ወጣችልን። ሰባ ዘጠኝ ይኸውን በጨለማ ለሚኖሩት፣ በሞት ጥላ ውስጥ ላሉት እንዲያበራና እግሮቻችንንም ወደ ሰላም መንገድ እንዲመራ ነው። የሚመጣው አዳኝ በማለዳ ፀሐይ የተመሰለው እንዴት ነው? አንድ ምሳሌ ልንገራችሁ። የጨረቃም ሆነ የከዋክብት ብርሃን በሌለበት በጣም ጨለማ በሆነ አንድ ሌሊት መንገድ ጠፍቷችሁ በማይታወቅ ደን ውስጥ ተገኛችሁ እንበል። ጨለማውንም በጣም ስለፈራችሁት የማለዳ ፀሐይ እስኪመጣላችሁ ድረስ በናፍቆት ትጠባበቃላችሁ። አዳምና ሔዋን ኃጢአት በሠሩበት ጊዜ የሕይወታቸው ብርሃን ከሆነው ከእግዚአብሔር ተለዩ። በኃጢአታቸው ምክንያት ነፍሳቸው በሰይጣን ጨለማ ውስጥ ገባች። በኃጢአት ምክንያት ሰዎች ሁሉ በሰይጣን ጨለማ ውስጥ ተወለዱ። የማለዳ ፀሐይ ለድቅድቁ ጨለማ ብርሃን እንደሚሰጥ ሁሉ አዳኙ በሰይጣን ጨለማ ለተዋጠው ሕይወት ብርሃን ይሰጣል። በዓለም ላይ ስንት ፀሐዮች አሉ? አንድ ብቻ። ከዚህ ዓለም አንድ ፀሐይ ብቻ እንዳለች ሁሉ ለእኛ ከሰማይ ብርሃን የሚሰጥ አንድ አዳኝ ብቻ አለ። እግዚአብሔር ለመላክ ቃል የገባው አዳኝ ስንት ነበር? አንድ ብቻ። ለዓለም ሁሉ ብርሃን የምትሰጠው አንድ ፀሐይ ብቻ እንደሆነች ሁሉ እንዲሁ ሁሉንም ሰው ሊያድን የሚችለው አንድ አዳኝ ብቻ ነው። እግዚአብሔር ብዙ አዳኞችን ለመላክ ቃል አልገባም። እግዚአብሔር አንድ አዳኝ ብቻ ለመላክ ቃል ገባ። የዘካርያስ ልጅ ዮሐንስ አደገ፣ በእግዚአብሔርም ላይ ትልቅ እምነት ነበረው። ሉቃስ አንድ ሰማንያ ሕፃኑ አደገ፣ በመንፈስም ጠነከረ ለእስራኤልም ሕዝብ በይፋ እስከ ታየበት ቀን ድረስ በበረሃ ኖረ። ዮሐንስ የመዳንን መንገድ ለሕዝቡ እንዲያሳይ እግዚአብሔር እስኪጠራው ድረስ በበረሃ ኖረ።